ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ እንደምናመሻችሁ፣ አድማጮቻችን፣ ዛሬ አብራችሁን ከቆያችሁ ዘለግ ያለውን ጊዜ የሚወስደው በውጭ ሀገራት ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። በመረጥነው ውይይት ላይ ሀሳቡን የሚሰጠንን እንግዳ ከመሸጋገሪያ ሙዚቃው በኋላ አስተዋውቃችኋለሁ። ማብሪያችሁ የማመሻው ሀብታሙ ስዩም ነኝ። በቴክኒክ ደግሞ ኤልያስ አስማራ አብሮናለ። ትውልድ ኢትዮጵያውያን ተሰማርተው ሙያዊ አሻራቸውን እየተው ከሚገኙባቸው ዘርፎች መካከል አንዱ የጤናው ዘርፍ ነው። በሕክምና ባለሙያነት፣ በመምህርነት፣ ተናማሪነት አንቱ በተሰኙ ተቋማት ስር የሚሰሩ ትውልድ ኢትዮጵያውያን ገና በማደግ ላይ ያለውን የኢትዮጵያን የጤና ዘርፍ ይበልጡኑ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ነው ዛሬ የምንጨዋወተው የምንወያየው። በጉዳዩ ላይ ሀሳቡን እንዲሰጠኝ የጋበዝኩት ዶክተር ፍጹም ጥላሁን ነው። ዶክተር ፍጹም በሙያው የውስጥ ደዌ ሐኪም ሲሆን በኢትዮጵያ የሕክምና ማህበር ውስጥ በአመራርነት ከማገልገሉ በተጨማሪ የጤና ወግ የተሰኘው ለኢትዮጵያውያን ጤና ነክ መላዎችን የሚያቀብል የሚያስተምር አውታር ተባባሪ መስራች ነው አጋር መስራች ነው። በተለያዩ ጊዜያት በዘርፉ ባድረጋቸው ማህበረሰብ አቀፍ ዘመቻዎችም ይታወቃል። ዶክተር ፍጹም እንኳን ወደ ስርጭታችን በሰላም መጣህ። አመሰግናለሁ እንኳን ደህና ቆያችሁ። ስለጋብዛችንም እጅግ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። እንግዲህ አንተና አጋሮችህ ኢትዮጵያና ኢትዮጵያውያንን በሚመለከቱ ጤና ተኮር ዘመቻዎችና እንቅስቃሴዎች አገልግሎቶች ትታወቃላችሁ። በውጭ ሀገራት በተለይ እንደ ዩናይትድ ስቴትስ ባሉ ሀገራት የሚኖሩ ወጣት የሕክምና ባለሙያዎች በመሰል ማህበረሰብ አገዝ አገልግሎቶች ውስጥ መሳተፋቸው አስፈላጊ የሚሆነው ለምንድን ነው ብለህ ታስባለህ? በአሜሪካም ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክሩት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት። ቀጥታ የሆነ ለምሳሌ የስኪል ትራንስፈር ወይም ደግሞ የምናውቀውን ሙያ በተለይ ደግሞ በሕክምና ውስጥ በየጊዜ የተሻሻለ የሚመጡ ነገሮች አዳዲስ ነገሮችን እሱን የማሳወቅ የማስተላለፍ እና የማስተማር ስራ ልንሰራ እንችላለን። የስራ ባልደረቦቻችን ለሌሎችም፣ እንደዚሁም በተጨማሪ ደግሞ እነዚህን መረጃዎች በቀላሉ ለኅብረተሰቡ እንዲደርሱ በማድረግ ማገዝ እንችላለን። ከዛም ባለፈ ደግሞ ሪሶርሶችን ሞኒተሪም ይሁን እዚህ ያሉ የተሻሻሉ አድቫንስ ሊሆኑ ቴክኖሎጂዎች ወደዛ እንዲገቡ የማድረግ አስተዋጽኦ ልናበረክት ስለምንችል ዳይሬክት ሊመሳፋችን ብዙ ጠቀሜታ ይኖረዋል ብዬ አስባለሁ። በጣም አመሰግናለሁ እንግዲህ ዶክተር ፍጹም አንተና ሌሎች አጋሮች በጋራ በመሆን ሐኪሞች ለኢትዮጵያ ወይም ዶክተርስ ፎር ኢትዮጵያ በሚል ዘመቻ ውስጥ ተሳታፊ ነበራችሁ። ከዚያ ጎን ለጎን ደግሞ ከዶክተር ኤርሚያስ ካቻ ጋር ሆናችሁ የጤና ወግ የተሰኘ አውታር መስረታችኋል። ከአንድ ዓመት በላይ ተሻግሯል። ይሄ አውታር፣ እነዚህ እንቅስቃሴዎችና እነዚህ አገልግሎቶች በአሁኑ ሰዓት በምን ደረጃ ላይ ይገኛሉ? እስካሁን ድረስ ያገኛችሁት ምላሽስ ምንድን ነው? በማህበረሰቡ ዘንድስ እየፈጠሩት ነው የምትለው ጠቀሜታ፣ ፋይዳ ምንድን ነው? የጤና ወግ በአጠቃላይ ከተመሰረተ ኦልሞስት አሁን ወደ ሁለት ዓመት ሊሆን ሆኗል። የጤና ወግን ስመሰረት ዓላማ አድርገን የተነሳ ነው አንደኛው ቮሊንተሪዝም ወይም ደግሞ በበጎ ፍቃድ ማገልገልን ልምዱን ማካፈል ነበርና እዚህ ያሉ ባለሙያዎች ጊዜያችን የተጣበበ ቢሆን አንድ ሁለት ሶስት ቀናቸውን እንደም እንደምንም ብለው አጣበው ማስተማር የሚችሉት ነገር ህብረተሰቡ እንዲያስተምሩ ቢሮች ደግሞ ሞቢላይዝ ልናደርግ የምንችላቸውን ሪሶርሶችን ደግሞ አዘጋጅተን ወደዛ የምንልክበት መንገድ እንድናመቻቸው የተዘጋጀ ነገር ነው እና እስካሁን በጣም ጥሩ እየሄደ ነው። በእኛ በኩል ወደፊትም ከዚህ የበለጠ ትልቅ ቦታ መሄድ የሚችል ፕሮግራም ነው ብለን ነው የምናስበው። እና በተለያዩ ዘርፎች ነው። ስለ ጤናወግ እንዲቴል እንመለሳለን። ዶክተርስ ፎር ኢትዮጵያ በዶክተር ምስክር ዘ ሰርጅን እና እሷ ያመጣችው ኢኒሼቲቭ ነበርና ከየጤናወግ ጋር በመተባበር አመሰግናለሁ። ስለ የጤና ወግ ወደኋላ ላይ መለስ ብለን እንጨዋወታለን። ከዚያ በፊት ግን የዶክተር ፎር ኢትዮጵያ ነገር ከተነሳ ይቀር የእንቅስቃሴው አስተባባሪ ከነበረችው ዶክተር ምስክር አባተ ጋር በአንድ ወቅት አጭር ቆይታ አድርጊያለሁ። ስለ አገልግሎቱ አጀማመርና ይዘት ከነገረችኝ መካከል ቀንጨብ አድርገን የተወሰኑ ሰከንዶች ሰምተን እንመለስና ውይይታችን ይቀጥላል ከዶክተር ፍጹም ጥላሁን ኔፍሮሎጂስት የኪድኒ ዶክተር ነው ከእሱ ጋር እና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው። እና ለህክምና ወርከርስ ዩኒቲ እና አንድነት የሚፈጥር አይነት ቮይስ ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው። ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተጋጋሚ ነገር እንዳይኖር ኤፊሽንት እንድንሆን የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ በሜዲካል ሰፕላይ የሆስፒታል እቃዎች የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ ያሉትን ኦፖርቱኒቲዎች እንዲያገኙ ፕላትፎርም በዌብሳይታችን ሰራል። ቀደም ብለን የሰማናት ዶክተር ምስክር አባትን ነው። ዶክተር ዶክተርስ ፎር ኢትዮጵያ የተሰኘው እንቅስቃሴ አገልግሎት አስተባባሪ እንዲሁም ከመስራቾች መካከል አንዷ ናት። ዶክተር ፍጹም ወደ አንተ ልመለስ። ቀደም ባለው ጊዜ የጤና ወግ ስለተሰኘው አገልግሎታችሁና አውታራችሁ አውርተን ነበረ። በአሁኑ ሰዓት ይሄ አገልግሎት ተስፋፍቶ የሕክምና ትምህርት ማጠናከሪያዎችን መስጠት፣ የምርምር ጽሁፎችን ማወዳደር ላይ ሁሉ ደርሷል። እስካሁኑ መንገዳችሁ ምን ይመስል ነበረ? ከጀመራችሁ እስካሁን በደረሳችሁበት ሂደት የተማራችሁት የኢትዮጵያን የጤና ሁኔታ የሕዝቡን ደግሞ የጤና ትምህርት አቀባበል በተመለከተ ያገኛችኋቸው ግኝቶች ምን ይመስላሉ? ከጀመን ጀምሮ የነበረ ሂደት ያሳየ ነገር ሀሳብ እና የሆነ ጥር ካለ ሰዎች ሊቀበሉ እና ሊረዱ እንደሚዘጋጁ ነው። ይህን ስንጀምር መጀመሪያ የነበር ነው እኔና ዶክተር ኤርሚያስ ነበር። ፖድካስት በማድረግ የተወሰኑ ትምህርቶችን እንስጥ የሚል ቀለል ያለ ሀሳብ አድርገን ነበር የጀመርነው እና ከዚያ ዌብሳይቶችን በማዘጋጀት ስኔ ግን ያለው በጤናው ዘርፍ ላይ ያሉት ችግሮች በጣም ዘር ብዙ ስለሆኑ በየጊዜው ይህንን ብናደረግ ሰዎች ደግሞ እንደዚህ ማድረግ ከቻላችሁ ይህንንም ብንጨምር ሲሉ የእኛን ቮሉንተሪዝም ያሉ ሰዎች እየተጨመሩ እያደጉ ሄደው አሁን በቤዛችን ኢትዮጵያም ሆኖ እዚህም ሆነ ነው የምንሰራውና በርካታ ቮሉንተሮች አብረው የሚሰሩ አሉ። እንዲሁም አብዛኛው የጤና ወግ ቮሊንተርስ ኢትዮጵያን አሁን ቤዝ ያደረጉት እና ያንን በማየት ከአሁን በኋላ የምናደርገው ነገር በዘፈቀደ እንዳይሆን ተቋማዊ ነን ብለን በህጋዊ መንገድ ሬጅስተር ሊሆነ ፔንስልቬኒያ ውስጥ አሜሪካ ውስጥ ሬጅስተር ሊሆነ ነን ፕሮፊት ሆኗል እና የስራ አቅጣጫችንን ደግሞ በዋና ዋና አራት መንገዶች ከፍለናቸው አስቀምጠናቸዋል። አንደኛው ሄልዝ ፕሮሞሽን ወይም ደግሞ ጤናን ማስተዋወቅ ወይም ደግሞ ጤናን ኮመንት ማድረግ ነው እና አንድ እሱን ለህዝቡም ለስራ ባልደረቦቻችንም ነው። ሁለተኛው ደግሞ ኮሚኒቲ ኤንጌጅመንት ወይም ደግሞ ማህበረሰቡን ማስተባበር ና እንዲ ለምሳሌ ብለድ ዶኔሽን ድራይቦች እንዲኖሩ፣ ዲሴብሊቲ ወይም ደግሞ አካል ጉዳተኝነት ያለባቸው ሰዎች ከጤና ተቋማት እንዳይገለሉ የሚደረጉ ኢንክሉሲቭነት ወይም ደግሞ አካታች የሆኑ የጤና ስርዓቶች እንዲኖሩ በዛ ዙሪያ መስራት፣ ሌላም ሜንተርሺፕ የምንለው ደግሞ ከኛ በታች የሚመጡ ጁኒየር ሜዲካል ተማሪዎችም ይሁን ሄልዝ ፕሮፌሽናልስ በምን መልኩ ሌሎች መንገድ እያዩ የተሻለ መንገድ እንዲወስዱ በከሬሪያቸው በስራ እድገታቸው የሚሆኑ በአጠቃላይ በስራቸው ውስጥ የተሻለ ነገር እንዲሆኑ ሜንተር ማድረግ ጋይድ ማድረግ አንዳችን ከአንዳችን የምናመራርበትን ሜንተርሽፕ ፕላትፎርም ክሬት አድርገናል። አሁን በየሶስት ወሩ ሰዎችን እንቀበላለን። በአንድ ሶስት ወር ውስጥ ሁለት መቶ በላይ ሰዎች እንጌጅ እያደረግን ነው የምንሄደው። ሌላኛው ሜዲካል ኢዲኬሽን ነው። እሱ ይሄ ሌክቸሮችን መስጠት እና ደግሞ በቅርብ ደግሞ የምንጀምረው ሪሰርች እና ኳሊቲ ኢምፕሩቭመንት ፕሮጀክቶች አሉ። የተወሰኑ የተወዳደሩ ሰዎችን የሚያሳዩትን ሪሰርች ወይም ደግሞ ኳሊቲ ኢምፕሩቭመንት ፕሮፖዛላቸውን አይተን ግራንት ማድረግ ያንን ነገር እንዲሰሩበት እንዲገፉበት፣ በፋይናንሻልም የመደገፍ ፕሮግራሞች አውጥተን በዚህ አመት የሚጠቃለል ይሆናል። ሜዲካል ተማሪዎችን ደግሞ የሕክምና ጽሁፎችን እየጻፉ እንዲወዳደሩ እያደረግን ኦልሬዲ እሱ ሁለት ዓመታት ገነዋል። በጣም ውጤታማ ነበረ፣ የሚኒስትር ፈዝን በጣም አፕሮቫል ያለው ባለፈውም ወዳዙ ያሸነፉኝ ተማሪዎች ከዶክተር ሊያጋ ሆነን ነበረ ሽልማትም የሰጠናቸው ነው። በእነዚህ አራት አምስት ዋና ዋና አቅጣጫዎች ጥሩ ማሬ ይዘናል ብዬ አስባለሁ። መልካም ዶክተር ፍጹም ወደ ቀጣዩ ጥያቄ ከመሻገር በፊት የጤና ወጌ የተሰኘው አውታር ስራ በጀመረበት ሰሞን ከአገልግሎቱ አጋር መስራቾች መካከል አንዱ የሆነው ዶክተር ኤርሚያስ ካቻ ከተናገረው በጥቂቱ አስደምጠን ወደ ውይይታችን እንመልሳለን። በሳም ሰዓት ረፍት ሲኖረኝ እንዲሁም በረፍት ሰዓት ፖድካስቶች አዳምጣለሁ። እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉና። በአማርኛ ለኛ ሕዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳ ሁለቶች አያለው። እና ለምን የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ የሚል ሀሳብ ነው ይህን ነገር የጀመርኩት። እና ፍጹምንም ሄጅ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው። ዶክተር ኤርሚያስ ካቻል ነው የሰማነው። የጤና ወግ የተሰኘው አውታር አሁን ደግሞ ተቋም ሆኗል። ተባባሪ አጋር መስራች ነው። ወደ ዶክተር ፍጹም ወደ አንተ ልመለስና ብዙ ባለሙያዎች በችሎታዬ እኔም የሆነ ነገር ማድረግ እፈልጋለሁ፣ በልምዴ የሆነ አውታር የሚሳካለት መርሃ ግብር መዘርጋት ፈልጋለሁ ይላሉ። ነገር ግን ስላጀማመሩ እንዲሁም ደግሞ ውጤታማ የሚሆንበትን መንገድ በማወቅና እሱም በመሞከር ጉዳይ እርግጠኞች አይደሉም። እርግጠኝነትን እንዴት ማምጣት ይቻላል? እንዴትስ ነው መጀመር የሚችሉት? ከእናንተ ልምድ ተነስተስ የተወሰኑ ምክሮችንና ሀሳቦችን አቀብለን። ያነሳው ጥያቄ በጣም ኢምፖርታንት ነው። በጣም አስፈላጊ ነው። ለምንድን ነው ብዙ ነገሮች ይጀመሩና ይቋረጣሉ? እና ይህንን ፕሮግራም ሲጀምር የኔም የዶክተር የሚያስፈራቸው የነበረው ሌሎች ጊዜ ተጀምሮ እንደሚቀሩ ነገሮች እንዲሆን አንፈልግም። ጊዜያችንን ወይም እንትናችንን ሪሶርስ የምናወጣበት ነገር ከሆነ ቀጣይነት ያለው ስትራክቸር ያለው ነገር እንዲሆን እንፈልጋለን ብለን የጀመርነው እና ዋናው ለዛ የሚያስፈልገው ፓሽን ቻለ። ፓሽን ማለት ያው ይህን ነገር ማድረግ ፈልጋለ የሚለው ስሜታችን ነው። ፓሽንን ከዲሲፕሊን ጋር ካላየ ያሉ ዲሲፕሊን ማለት በየቀኑ ለዛ ነገር ለሚያስፈልገው ነገር የሆነ ነገር መስራት፣ አንድ ጊዜ ሰጥቶ ዞር ማለት አይደለም። በየጊዜ ክትትልና የሚያስፈልገው ነገር ላይ መጨመሪያ ያስፈልጋል። እና ዲስፕሊን ካለው ነገሮች ይሳካል። ስለዚህ የጤና ወግ ከጀመረበት ከጀመርበት እስካሁን ለመከተል የቻሉ ባለው ዲስፕሊን ብዙ ቅዳሜና እሑዶች እዚህ ነገር ያው ጊዜያችንን ማጥፋት አለብን፣ ግን ውጤታማ እንዲሆን እስካሁን ድረስ እንዲቀጥል አድርጎት እና ወደፊትም እንዲቀጥል የምንፈልገው ተቋማዊ ይዘት እንዲኖረው ዲስፕሊን ያስፈልጋል። የምንፈልገው እኔ እና ዶክተር የሚያስል ከኛ ጋር በብዛት የሚሰሩ ሰና ኤችፒሶ በተለይ ፕሮግራማችንን ኮኦርዲኔት በማድረግ ብዙ የምታገዘ ነው። ዶክተር ብዙ አሉ ዶክተር ስንሳይ። እነዚህ ሁሉ አይተው የመጡት ለምንድን ነው? በየጊዜው የምንሰራቸው ነገሮች አናቆመውም ወይም ደግሞ የአንድ ጊዜ ብቻ አደሉ በተካት አይነት ስለምንሰራቸው። ስለዚህ እኛም ባንኖር ቀጣይነት ያለው ተቋማዊ የሆነ ነገር እየመሰረት የሚሄደው ና ለሌሎች የምለው የምትጀምሩት ነገር የአንድ ጊዜ እየወረት መሆን የለበትም። ሎንግ ተርም ፕላን ያስፈልገዋል። ከዛ ደግሞ ዲስፕሊን ያስፈልገዋል። በመጨረሻ ደግሞ በመሰረቱ ሰዎች ላይ ዲፔንድ ማድረግ የለበትም። እኔ ባልኖር ኒያስ ባልኖር ሌሎች ዋና አስተባባሪዎች ባይኖሩ ይሄ ነገር የሚቋረጥ መሆን የለበትም። ቀጣይነት ሊኖር ይገባል። ያን ሊኖር የሚችለው ደግሞ ተቋማዊ ነገር ስንገነባ ነው። ስለዚህ እያንዳንዱ ትናንሽ ፕሮጀክት ጀምራቸው መጀመሪያ ጥያቄ ኦኬ፣ አንተ ባትኖር ማን ይሄን ፕሮግራም ማድረግ የሚችለው? ስለዚህ ከት ይታለን እንዴት ነው መካሄድ የሚችለው? ያንን የሆነ ኦርጋናይዜሽናል ስትራክቸር አስቀምጠን ነው የምንጀምረው። እና ስለዚህ ሰዎች ቢተኩን እኛ ባንኖርም የሚቀጥል ነገር መስራት የምንችለው ዲስፕሊን ሲኖረን እና ኦርጋናይዜሽናል ስትራክቸር ግብር ሲኖረን ነው ብዬ ነው አስበው። መልካም እንግዲህ ዶክተር ፍጹም ለበርካታ ዓመታት ፔንስልቬኒያን ጨምሮ በተለያዩ የዩናይትድ ስቴትስ ከተሞች በሕክምና ባለሙያነት አገልግልሃል። በስራ ልምድህ በእስካሁን ቆይታ አሜሪካውያን ሲተገብሯቸው ያየቸው ኢትዮጵያንም ቢዋሳቸው በሀገራቸው ቢሞክሯቸው ከምትላቸው ከጤና ጉዳይ ጋር የተያያዙ ሀሳቦች፣ ፍልስፍናዎች ሊሆን ይችላሉ፣ ወይንም ደግሞ የቴክኖሎጂ ውጤቶች መካከል ስለተወሰኑት እስቲ ንገረን። መጀመሪያ አንድ ትኩረት ተደርጎ እንዲሰራበት የምንፈልገው ምናልባት ወደ ህክምና ተቋማት ስንመጣ ሐኪሞችና ታካሚዎች እና በፋሚዎች መካከል ያለው ንግግር እዚህ በጣም ሪስፔክት እኮ ነው። በደንብ ኢንፎርሜሽን እንሰጣለን መረጃ እንሰጣለን። በዚህ ምክንያት ሁኔታው ደግሞ እንደዚህ ነው የሆነው፣ በዚህ ቀን ወደ ቤት ሊሄድ ይችላል፣ የምንሰጠው መድኃኒት እንደዚህ እንደዚህ ነው የሚለውን አይነት በደንብ በዝርዝር ነው እና ያ ኮሚኒኬሽን ጋፕ በጣም ያለ ይመስለኛል። አንድ በጣም መሳት አለበት ብዬ የማስበው ብዙም ሰው እኛ ሀገር ባለው እምነት ጥሩ ነገር ቢሰራም እምነት የሚያጎልበት ኮሚኒኬሽን ላይ ብዙ አንሰራም መጥቶ በቃ ታክሞ ይወጣል እና ከሐኪሞች ወይም ከጤና ባለሙያዎች የሚሰጠው መላ በጣም ጋፍ ስላለው መስራት ያለብን ነገር ታካሚዎቻችንን ወይም ደግሞ የታካሚዎችን ቤተሰቦች እጅግ በጣም አመሰግናለሁ ዶክተር ፍጹም ጥላሁን ትውልድ ኢትዮጵያውያን የኢትዮጵያን የጤና ዘርፍ ይበልጡ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ሀሳብህን ስላቀበልከን በእጅጉ አክባሪ ነን። በጣም እናመሰግናለን። መልካም ቀን ይሁንልህ። በሌሎች ጉዳዮች በሌላ ቀን ሌላ ውይይት ላይ እንደምንገናኝ አስባለሁ። በጣም አመሰግናለሁ። በአድማጮች ስም በጣም አመሰግናለሁ። እኔንም ስለጋበዝከኝ። መልካም ምሽት ለሁሉም አድማጮች መልካም ቢና ቪኦኤ እና በማዳመቅ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ ያተኮረ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ዩኤስአይዲ ተኪ ለተባለ መስማት የተሳናቸው የሴቶች የመሰረቱት የወርቅ ቦርሳዎችን አምራች ድርጅት 550 ዶላር የገንዘብ ድጋፍ ማድረጉ ተሰምቷል። ይህን የተመለከተውን ዘገባ ኬኔዲ አባተ በመቀጠል ያሰማናል። ከስድስት ዓመታት በፊት በአንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው። ተኪ የወረቀት ቦርሳዎች ማምረቻ ድርጅት ለአካባቢ ጠንቅ የሆነውን የላስቲክ እቃ መያዣ ወይም ፔስታልን በወረቀት ቦርሳዎች መተካት ዓላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይኸው ዓላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ ሰላሳ ሰባት ሰራተኞች መካከል ከአንዱ በስተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ፣ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው። ስሜ አፍናቀች ይባላል። መስማት የተሳነኝ ነኝ። እዚህ ተኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበር በጸጉር ሙያ ነገር ግን ስራ ብፈልግ ማንም ሰው ቆይ ቆይ ነው የሚሉኝ። የስራ እድል የለም። ቤት ነበር የተቀመጥኩት። ተኪን ስሰማ ግን ወዲያው መጣውኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርት ቤት ያስተማሩኝ ያረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችያለሁኝ። በተጨማሪ እኔ ልጅ አለኝ። ልጄን አስተዳድራለሁኝ። የመጀመሪያው ለመስማት ይሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት ይሳናቸው መሄጃ የለንም። ቤት ውስጥ ደግሞ ብዙ ተጽዕኖ አለ። ብዙ ክፍለ ሀገር ትምህርት የሌላቸው መስማት ይሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው ዘ ሄዳሉ። የሚረዳቸው የለም። ትምህርት ከጨረሱ በኋላ እዚህ ታኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው። በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት አሁን ሁለት ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች። ተኪ የተመሰረተው ወደ ሰባት አመት አካባቢ ይሆናል። እስካሁን ደግሞ ወደ ከሁለት ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። ሰባት አይነት አለ። ለምሳሌ ትልቁን እስከ አንድ ሺ እንሰራለን። ትንንሹን ደግሞ እስከ ሺ አምስት ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር ምክንያቱም እዚህ ሲመጡ ያዩናል። በቀጥታ አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን ምክንያቱም ያለብንን ችግሮች ስለሚረዱ። በአሁን ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ ሶስት አመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስኤአይዲ አግኝቷል። ዩኤስኤአይዲ ለዚሁ ተግባር የ550 ሺ ዶላር የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ ዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬስ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል። እዚህ ተኪ በመገኘቴ በጣም ደስተኛ ነኝ። ይህ ድንቅ በማህበር የተያዘ ድርጅት ነው። እዚህ በሚሰራው ስራ በጣም ተደነቅ ያለሁ ይህ ድንቅ ድርጅት ለተጨማሪ ሁለት መቶ መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ቦርሳዎችን በወረቀት ቦርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለእኔ በጣም አበረታች ነው። መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጪ መሆኑን ትገልጻለች። ተኪ ዚህ ብዙ ለፍተናል ታግለናል። ምንም አይነት ድጋፍም አልነበረም ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ስለጠነከሩ ተኪዎችን ማመስገን እፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ የስራ ዕድል የሌላቸው ስለዚህ በዚህ ድጋፍ ለእነሱ የስራ ዕድል መፍጠር በዛ ደግሞ ህይወታቸውን መቀየር እናቶች፣ ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው የምናመሰግነው ሴድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ። ወይዘሮ ትዕግስት አለማየው ደግሞ በተኪ የወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች። ፕሮጀክቱ ለሶስት አመት ሶስት አመት የሚቆይ ፕሮጀክት ነው። ሶስት አመት ውስጥ የተለያዩ አክቲቪቲዎች ይኖርናል በዋናነት ግን አራት በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው መስፋት የሳ ናቸው። ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር፣ ሶስተኛው ደግሞ የኢንቫይሮንመንታል የአካባቢ መቀነስ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ዋልትስ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው። በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን ዓላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን ዓላማው አድርጓል። በአሁኑ ወቅት የዩናይትድ ዩኤስአይዲ ይፋ ያደረገው 550 ሺህ ዶላር ደግሞ ይህ ፕሮጀክት በቀጣዮቹ ሶስት ዓመታት ለ200 መስማት የተሳናቸው ተጨማሪ የስራ እድል እንዲፈጥር የሚያስችል ነው። ለአሜሪካ ድምፅ ኬኔዲያ አባተ አዲስ አበባ። እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ወጣቶች ድን የሚመለከት መርሃ ግብር ነው። እያስተናገድኳችሁ የሚቆየው ሀብታሙ ስዩም ነኝ። በመስተንግዶ ደግሞ እንዲሁም በማለቴ ይቅርታ በቴክኒክና በድምፅና በምስል በህንድስ ነው። ኤልያስ አስማረ አብሮን ያመሻል። በመቀጠል ወደ ቱርክ እንሻገራለን። ቱርክ በሀገሪቱ ባለው የፖለቲካና ኢኮኖሚያዊ ሁኔታ በተቸገሩ አሞች አመፅ እየተናጠች ትገኛለች። የዶራን ጆንሰንን ዘገባ ኤደን ገረሞ እንደሚከተለው ታሰማናለች። በኢስታንቡል ካሉት በአንደኛው ግዙፍ ሆስፒታል ፊት ለፊት ከወር በፊት ሀገር አቀፍ ሰላማዊ ሰልፍ ተካሂዷል። ይህ ሰልፍ ኮቪድ-19 በፈጠረው የጤና ስርዓት ምክንያት የተማረሩ ህሙማንና ቤተሰቦቻቸው በጤና ባለሙያዎች ላይ በፈጸሙት ጥቃት እየተቀሰቀሰ ነው። እንደ ቱርክ የህክምና ማህበር ከሆነ ሪቱ ሐኪሞች ባለፈው አንድ ዓመት ጊዜ ውስጥ ለጥቃት የተጋለጡ ሲሆን ሰላሳ የሚሆኑ ደግሞ ድብደባ ተፈጽሞባቸዋል። ዶክተር ጉርካን ባህዲር በዕለቱ ሰላማዊ ሰልፍ ከወጡት ተቃዋሚዎች መካከል አንዱ ናቸው። ዛሃደ ካጠነረክ በወረርሽኙ ወቅት ችግሮች በሰፊው ጨመሩ። እዚህ ለተቃውሞ የወጣ ነው በሕክምና ባለሙያዎች ላይ የሚፈጸም ጥቃት በመጨመሩ ነው። በየዓመቱም እጅግ ብዙ የስራ ባልደረቦቻችንን እያጣን ነው። በቱርክ የሕክምና ባለሙያዎች ሀገር ለቀው እየተሰደዱ ይገኛሉ። ዶክተር ቤርካይ ሁሉም ይህንን ነው የሚያስረዱት። እጅግ ብዙ የጤና ባለሙያዎች ከሀገር ለመውጣት ይሞክራሉ። እኛ ግን እዚህ መቆየቱን መርጠናል፣ ምክንያቱም ቱርክ ሀገራችን ናት። ነገር ግን እጅግ ብዙ ጓደኞቼ በስዊድን፣ በጀርመንና በብሪታንያ እየሰሩ ይገኛሉ። ባለፈው አስር ዓመት ውስጥ በውጭ ሀገር አገልግሎት መስለ ሚሹ ሐኪሞች ቁጥር በ24 እጥፍ ልቋል። ዶክተር ሰብኔም ኮሩር የቱርክ ህክምና ማህበር ሊቀመንበር ናቸው። ይሄ እኮ የሚገርም ነገር ነው። ጉዳዩ እውነት ደሞዝ ብቻ ነው? አይደለም። እንደውም ይህ ለአብዛኞቹ የህክምና ባለሙያዎች ቀላሉ ጉዳይ ነው። ዋናው ችግራችን የሙያው መንቋሸሽ ነው፣ የማንነታችን መዋረድ ነው። እዚህ ያሉት ባለሙያዎቹ በሙሉ ማንነታቸው እንደተከበረ ሆኖ አይሰማቸውም። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶጋን ሐኪሞቹን ይሂዱ ተዋቸው ሲሉ ጉዳዩን ቸል ብለውት ነበር። ነገር ግን ይሄ ውሳኔያቸው ቱርክን የአለም አቀፍ የጤና ስርዓት መናኸሪያ በማድረግና ሆስፒታሎችን የማስፋፋት እቅዳቸውን የሚያደናቅፍ መሆኑን በመረዳታቸው የሐኪሞቹን ሮሮ ለመስማት ፈቃደኛ ነኝ ብለዋል። የህክምና ባለሙያዎች ማህበረሰብ ፕሬዚዳንቱን ለማነጋገር ዝግጁ መሆኑን ተናግሯል። ይሁን እንጂ እጅግ ብዙ የጤና ባለሙያዎች በሀገሪቱ ቆይቶ በማገልገል እና ጥሎ በመሄድ መካከል አጣብቂኝ ውስጥ ገብተዋል። ዶክተር ቤርጋይ ኦኑሉ እጅግ ተበሳጭቻለሁ፣ በሆነው ነገር ሀዘንም ተሰምቶኛል። ከአስር ዓመት አገልግሎት በኋላ ምንም የለኝም። ጥቃትና ዝቅተኛ ደሞዝ ብቻ ነው ያለው። ይሄ ለእኔ ጥሩ አይደለም። ስለዚህ ወደ ሌላ ሙያ መለወጥ አለብኝ። ህይወቴን መቀየር አለብኝ። ሐኪሞችና ነርሶች ይህንን የተቃውሞ ድምፅ እንደሚቀጥሉ ቃል የገቡ ሲሆን ሌሎች ግን አይናቸው የተሻለ ህይወትን ፍለጋ ወደ ውጭ እያተረ ይገኛል። ሰላማችሁን ስለሆናችሁ በእጅጉ እናመሰግናለን። እስካሁን ድረስ አብረን ስለቆየን ደስ ብሎናል። በመስተንግዶ ሀብቷ መስኙም በድምፅና በምስል ምህንድስ ነው ደግሞ ኤልያስ አሰማራ እስካሁን ድረስ አብረናችሁ ነበር። ነገ ሰ በለን መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጅ ይሁንላችሁ።